ወደ ዕለቱ ዓብይ ርዕስ የኢትዮጵያ የአካባቢና የከተማ ምክር ቤት ምርጫ የፊታችን እሁድ ሚያዝያ 6 እና በሳምንቱ ሚያዝያ 13 ቀን ይካሄዳል። የኢትዮጵያ ብሔራዊ ምርጫ ቦርድ የሕዝብ ግንኙነት ማስተባበሪያ ረዳት ኃላፊ አቶ ይስማጅሩ በጊዜ ሰሌዳ መሠረት የምርጫው ዝግጅት መጠናቀቁን ለአሜሪካ ድምፅ ራዲዮ ገልጸዋል። ባለፈው መጋቢት 29 ቀን ለህዝቡ በሚኖርበት አካባቢ በምርጫ ጣቢያው የሚወዳደሩ የፖለቲካ ፓርቲዎች እነማን እንደሚሆኑ የምርጫ ምልክታቸው ምን እንደሆነና መራጩ ህዝብ ለምርጫው ቀን ምን ይዞ መምጣት እንዳለበት እንዲሁም የምርጫ ጣቢያው የት የት እንደሆነ ማብራሪያ መሰጠቱን አስታውቀዋል። የፖለቲካ ፓርቲዎች ለምርጫው የሚያደርጉት በሚዲያና ሌሎች ዘዴዎች ቅስቀሳም በጊዜ ሰሌዳው መሰረት ዛሬ እንደሚጠናቀቅ ገልጸዋል። ከአዲስ አበባ ዘጋቢያችን እስክንድር ፍሬው ነው ያነጋገራቸው። አቶ ይስማ ይስማጅሩ በኢትዮጵያ ብሔራዊ ምርጫ ቦርድ የህዝብ ግንኙነት ማስተባበሪያ ረዳት ኃላፊ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም ስድስት እና አስራ ሶስት ብለዋል አቶ ይስማ፣ የጊዜ ሰሌዳውም የሚያሳየው ያንን። በስድስት ምን ይደረጋል? በአስራ ሶስት ምን ይደረጋል? ሁለቱን ይለዩልኝ። መጀመሪያ፣ በጣም ጥሩ። እንደሚታወቀው አዲስ አበባ ላይ ሶስት አይነት ምክር ቤት አባላት ምርጫ ነው አንደኛው የአዲስ አበባ ከተማ አስተዳደር ምክር ቤት አባላት ነው። ሁለተኛው የክፍለ ከተማ ምክር ቤት አስተዳደር ነው ምክር ቤት አባላት ነው። ሶስተኛው ደግሞ የወረዳ ምክር ቤት አባላት ምርጫ ነው። ስለዚህ ሶስት የተለያዩ የምክር ቤት አባላት ምርጫዎችን በአንድ ቀን ማካሄድ ህዝቡ ላይ መደናገር እንዳይፈጠር በሚል የክፍለ ከተማና የከተማ ምክር ቤት አባላት ምርጫ በስድስት ይካሄዳል አዲስ አበባ ላይ በአስራ ሶስት ደግሞ የወረዳ ምክር ቤት አባላት ይካሄዳል። ሌላው ልክ በስድስት በሌሎቹ በሁሉም ክልሎች ከደቡብ ክልል ውጪ በሁሉም ክልሎች የቀበሌ የወረዳና የከተማ የቀበሌ ወይም የከተማ ለምሳሌ ከተማ አስተዳደር በሆነበት ላይ የከተማ ምክር ቤት አባላት ምርጫ ይካሄዳል። ወረዳ በሆኑ የገጠር አካባቢዎች ደግሞ የወረዳ ምክር ቤት ይካሄዳል። ስለዚህ የሁለት ምክር ቤቶች ምርጫ ይካሄዳል ማለት ነው በስድስት የሚካሄደው በሁሉም ቦታዎች ላይ ቀበሌና የወረዳ ምክር ቤት አባላት ምርጫ ነው። በአስራ ሶስት ደግሞ ደቡብ ላይ እንደሚታወቀው የወረዳ የቀበሌና የዞን ምክር ቤት አባላት ምርጫ ይካሄዳል። ስለዚህ ደቡብ ሶስት አይነት ምርጫዎች ስለሚያደርግ ማለትም የወረዳ የቀበሌና የዞን ምክር ቤት አባላት ምርጫ ስለሚያካሄድ እንደዚሁ መደናገር እንዳይፈጠር በአስራ ሶስት የቀበሌ ምክር ቤት አባላት ምርጫ ይካሄዳል ማለት ነው ደቡብ ላይ። በአጭሩ በአስራ ሶስት የሚካሄደው ምርጫ አዲስ አበባና ደቡብ ላይ ብቻ ነው። በሌሎቹ ቦታዎች ላይ በስድስት ምርጫው ይጠናቀቃል። አዲስ አበባን አስተዳደር ለመረከብ የሚካሄደው ውድድር በስድስት የሚካሄደው ነው። አሁን ከገለጻዎት የተረዳሁት የአዲስ አበባ ምክር ቤት ምርጫ የሚካሄደው ነው ከዚህ ቀደም ባደረግነው ካለመጠይቅ ላይ አቶ ይስማ የተሳታፊ ፓርቲዎቹ ቁጥር ሀያ አራት መሆኑን ገልጸው ነበር። በዚህ ላይ አዲስ መረጃ አለ? አይ የተሳታፊ ፓርቲዎች ቁጥር አልጨመረም አልቀነሰም፣ ሀያ አራት ናቸው። አሁን ሬሳ ምክር ቤት ምን ያህል ፓርቲዎች ይወዳደራሉ? እዛ ላይ እንቆይና አዲስ አበባ ላይ አስራ አንድ የፖለቲካ ፓርቲዎች ናቸው እጩ አቅርበ እየተፎካከሉ ያሉት። የእስካሁኑ ግምገማችሁ ምን ይመስላል? አቶ ይስማ እንግዲህ ምርጫውን በተመለከተ ከዚህ በኋላ የሚቀረው ድምፅ መስጠትና ቆጠራው ነው። የእስካሁኑ ግምገማችሁን በአጭር ይግለጹልኝ። የህዝቡ የሉዓላዊነት መገለጫ የሆነው ምርጫ እስካሁን ባለው ሁኔታ ሰላማዊ በሆነ ሁኔታ እየተካሄደ ያለው ምርጫ ቁሳቁስና ቅርጻቅርጾች በተገቢው መልኩ የሚፈለገው ምርጫ ጣቢያ ድረስ አድርሰናል። ለምርጫ አስፈጻሚዎቻችን ተገቢውም ስልጠና ሰጥተናል። የሚመለከተው ሌሎች ባለድርሻ አካላትም እንደዚሁ የሚያስፈልጋቸውን ስልጠና የአቅም ግንባታ ስልጠና ተሰጥተዋል። እንግዲህ እለቱን በመጠባበቅ ላይ ነው ያለነው። እስካሁን ጥሩ የሆነ ነጻ፣ ሰላማዊና ዲሞክራሲያዊ ምርጫ ለማካሄድ የሚያስፈልጉ ቅድመ ዝግጅቶቻችንን በእኛ በኩል አጠናቀናል። የምንጠብቀው ህዝቡ በሰላማዊ መንገድ ድምፁ የሚሰጥበትን እለት ነው። ለዛም በቂ ያስፈላጊ ዝግጅታችንን አጠናቀናል። ከአሳታፊነት አንጻር እሳት ወይ ስማ ቀስቀሳዎችን ተዘዋውረን ተመልክተናል። ዛሬ ለምሳሌ እርስዎም እንዳሉት ዛሬ የመጨረሻ የቀስቀሳ ቀን ነው። አስራ ሁለት ሰዓት ላይ ቆሟል ቅስቀሳ ነገር ግን የሚታየው የገዢው ፓርቲ ቅስቀሳ ነው የሚሉ አሉ። የተደራጁ ሴቶችና ወጣቶችን የያዙ አውቶቡሶች፣ የኢህአዴግ የመወዳደሪያ ምልክት የሆነው ይህን ምልክት የተለጠፈባቸው ተሽከርካሪዎች በከተማው ይታዩ ነበር። ዛሬ እኛም እንደተመለከት ነው በዋና ከተማዋ በአዲስ አበባ እንኳን ግን የሌሎች ተወዳዳሪ ፓርቲዎች ቅስቀሳዎች በዚህ መልኩ አለመኖሩ ዋና ዋና ተቃዋሚ ፓርቲዎች ከምርጫው መውጣታቸውን የሚናገሩትን ወገኖች አስተያየት አያጠናክርም። ወያቶች ተፎካካሪ የፖለቲካ ፓርቲዎች እጩዎቻቸው የእጩነት መታወቂያ ወረቀት ከወሰዱበት ጊዜ ጀምሮ በሚያመቻቸው መንገድ ለአባሎቻቸው፣ ለደጋፊዎቻቸውና ለሌላውም የማህበረሰብ የፖሊሲ አማራጮቻቸውን ሲያቀርቡ እንደነበረ ነው እኛ ባለን ግምገማ። ዛሬ እኔ ወደ ከተማ አልወጣሁም ቢሮ ውስጥ ስለሆንኩኝ እዚህ ነው የነዛን ያየሁት እነዚህ ነው ለማለት አልችልም። ግን ከዚህ በፊት በነበሩት ቀናቶች የሌሎችን ፓርቲዎች በከተማው ላይ እየተዘዋወሩ ሲቀሰቅሱ ተመልክቻለሁ። ስለዚህ ሁሉም ባለው አቅም በተዘጋጀበት መጠን የፖሊሲ አማራጮቹን ሲያስተዋውቅ ነው የነበረው እና አሳታፊነቱ እንግዲህ ለሁሉም ሜዳውን አመቻችቶ ቦርዱ ምቹ ሁኔታዎችን ሰጥቷል። ለፖለቲካ ፓርቲዎች ነፃ አየር ሰዓት ይሰጣል ይህን የአየር ሰዓት ክፍፍል ሀምሳ ከመቶውን ሁሉም የፖለቲካ ፓርቲዎች እኩል እንዲያገኙ እድል ነው የተሰጠው እና ይሄ አሳታፊነቱን በጣም ያጎላው ነበረ ብሎ መውሰድ ይቻላል። እና እንደ ጽህፈት ቤታችን ማሟላት የሚያስፈልጉንን ነገሮች በሙሉ አሟልተናል። በተለያየ ደረጃ ላይ የመሳተፉ ሁኔታ ደግሞ እንደ ፓርቲዎቹ አቅም የሚወሰን ሊሆን ይችላል። ይሄ እንግዲህ ደረጃ በደረጃ ሁላችንም ተረባርበን አቅማቸውን ማጎልበትና በዚህ ሀገር ፖለቲካ ላይ ሊያበረክት የሚገባውን አስተዋጽኦ እንዲያ ሲያበረክት ሁሉም የበኩሉን አስተዋጽኦ ማድረግ አለበት። እንግዲህ ያን ለማጠናከር የሚል ሀሳብ ነው ያለኝ። ነጻ የአየር ሰዓት መመደቡን በምሳሌነት ጠቅሰዋል። ከአሳታፊነትና ሁሉም መቀስቀስ ከመቻሉ አንጻር እሱም ቢሆን በጣም አነስተኛና የአንድን ፓርቲ ፕሮግራም እንኳን ለመግለጽ የሚያስችል አይደለም ሲሉ ተቃዋሚ ፓርቲዎች ቅሬታቸውን ሲያሰሙ ቆይተዋል። እርስዎም ያውቁታል። ከዚህ ቀደም አንስተነዋል። ሀያ ደቂቃ ብቻ ነው ለምሳሌ እስከ ድምፅ መስጫው ቀን ድረስ አንድ ፓርቲ ተቃዋሚ ፓርቲዎች ቢበዛ ሀያ ደቂቃን የተመደበልን እንግዲህ በየትኛውም ዓለም አቀፍ መስፈርቶች ስትገመግመው ነጻ የአየር ሰዓት ድልድሉን ሀምሳ ከመቶ ለሁሉም የፖለቲካ ፓርቲዎች እኩል እንዲከፋፈል ተደረገ። እንግዲህ ከዓለም አቀፍ መስፈርቶችም ነው የምንነሳው። ሀያ ደቂቃ በላይ አየር ላይ የቆየ በአንድ ቀን አይደለም፣ ድምሩን ነው የምነግሮት። ምርጫው በዚህ መንገድ መቀስቀስ ከተጀመረ ጊዜ ጀምሮ እሱን እንዲያረጋግጡልን ነው አይ እኛ እንግዲህ አሁን የአየር ሰዓት ድልድሉ ለነማ ምን ያህል ሆነ የሚለው እኔ አሁን ዳታ በዛ ደረጃ ላይ እንትን ስላልኩ ይዤ አልቀረብኩም። ለፓርቲዎቹ የሚኖራቸው የአየር ሰዓት ዘመ እንዳልኩ ነው እኩል፣ ሀምሳ ፐርሰንቱን እኩል እንዲከፋፈሉ። እኛ እኮ መስፈርት ነው መስፈርትና መርህ ነው የምናስቀምጠው። ከዛ በኋላ ያ መርህ እኩል ሊያሳትፍ ይችላል ወይ አይችልም፣ የተቀመጠው መርህ መስፈርት ተብሎ ነው መመዘን ያለበት እንጂ ከዛ በኋላ ያ መርህ ባስገኘው ልክ በሚፈለገው መጠን ላይሆን ከቻለ አሳታፊ አይደለም ብሎ መደምደም አይቻልም። እኛ ሃምሳ ከመቶ የሚሆነውን ለሁሉም በእኩልነት አከፋፍለናል። የተቀረው ሰላሳ ከመቶ የሚሆነውን ደግሞ ቦርዱ በተወካዮች ምክር ቤት እና በክልል ምክር ቤት ባላቸው መቀመጫ ደለደል ሆኗል። የተቀረው ሀያ ከመቶ ደግሞ ባቀረቡት እጩ መሠረት እንዲከፋፈል ተደርጓል። ይሄ እንግዲህ የፖለቲካ ምህዳሩን ለማስፋት በእኛ ደረጃ የተወሰደ እርምጃ ነው። አንድ የመጨረሻ ጥያቄ ብቻ ላንሳ ም እርስዎ በሚሉት የማይስማሙ ወገኖች ተቃዋሚዎችን ጨምሮ ይህ የዘንድሮው የአካባቢና የከተማ ምክር ቤቶች ምርጫ ዋና ዋና ተቃዋሚ ፓርቲዎች የወጡበት ፉክክርም የጎደለው ነው፣ የቀዘቀዘ ነው ይላሉ። በዚህ አሳብ አይስማሙም እርስዎ? አልስማማም። በዋናነት የሚቀመጡና ከዋናነት በታች ተብሎ የሚፈረጁ የፖለቲካ ፓርቲዎች ከዚህ በፊትም ነግሬያለሁ፣ በእኛ ደረጃ የለንም እኛ ያሉት በሀገሪቱ ላይ ተመዝግበው የሚንቀሳቀሱ የፖለቲካ ፓርቲዎች ሁሉ ለእኛ ሁሉም የራሱ የሆነ አስተዋጽኦ ለማበርከት የተቋቋመ ነው። ሁሉም ዋና ፓርቲ ነው ብለን ነው የምንወስደው። ከፖለቲካ ፓርቲዎቹ በስተጀርባ ሕዝብ አለ። ፖለቲካ ፓርቲዎቹ ያነገቡት አጀንዳ አለ። ይሄን አጀንዳቸውን ለሕዝቡ አስርጸው በሚያመቻቸው መንገድ አስርጸው፣ ሕዝቡ ደግሞ ከአጀንዳቸውን የሚቀበል ስለመሆኑና ስላለመሆኑ በሚሰጠው ድምጽ ማረጋገጥ ነው የሚኖርበት። ይሄንን ማጎልበት ነው ያለብን ህዝብ በሰጣቸው ከህዝብ ባገኙት ድምፅ ሲመዘን ካሉት ተቃዋሚ ፓርቲዎች ውስጥ መድረክ፣ ኢዴፓ እና መያድ የተሻለ መራጭ አግኝተዋል። ከእናንተ የወጣውን መረጃ በማየት ነው የምነግረው። ሶስቱም ፓርቲዎች ግን በዚህ ምርጫ ውስጥ የሉም እና ይሄንን መጥቀሴ ነው ዋና ዋና ስል እነዚህ ፖለቲካ ፓርቲዎች ለምን አልተሳተፉም የሚለው እነሱ ናቸው ማብራራት የሚችሉት፣ ችግራቸው ምን እንደሆነ ቀጣይ በምናደርገው ውይይት በጋራ ተወያይተን አቅጣጫውን ምን እንደሆነ እና መፍትሄም በእኛም በእነሱም በጋራ የምንፈልገው ነገር ካለን የእነሱን ችግርም ችግሩን ለማቃለል በጋራ መስራት ነው የሚኖርብን። ከዛ ባሻገር ግን አሁን እነሱ ስላልተወዳደሩ ይሄኛው ምርጫ ፈዝዟል ብሎ ማለት አይቻልም ስለተወዳደሩ ደግሞ ሞቋል ብሎ መፈረጅም አይቻልም። ሁሉም ፓርቲዎች እኩል ናቸው። አሁን ባለው ሁኔታ አራት ፓርቲዎች እየተፎካከሩ ነው። ሀሳባቸውን ተቀብሎ ደግሞ ከአራቱ ፓርቲዎች ይበጀኛል ይጠቅመኛል የሚለው ደግሞ ሕዝቡ በራሱ ድምፁን ይሰጣል። የሰጠውን ድምፅ ደግሞ ሁሉም ዜጋ ማክበር ይጠበቅበታል። የሚል አጠቃላይ ነገር ነው ያለኝ እስክንድር። አቶ ይስማጅሩ በኢትዮጵያ ብሔራዊ ምርጫ ቦርድ የህዝብ ግንኙነት ማስተባበሪያ ረዳት ኃላፊ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምፅ ሬዲዮ አድማጮች አመሰግናለሁ። እኔም እስክንድር ቻው። እስክንድርንና አቶ ይስማን አመሰግናለሁ። የምርጫው ውጤት ቆጠራው እንደ ተጠናቀቀ በምርጫ ጣቢያ ደረጃ በአንድ ሰዓት ጊዜ ውስጥ እንደሚለጠፍና ውጤቱ እርከኑን ጠብቆ በየደረጃው ተደማምሮ ምርጫ ቦርድ ከደረሰ በኋላ ግንቦት ሁለት ቀን ሁለት ሺህ አምስት ዓመተ ምህረት ለህዝብ ይፋ ይሆናል ብለዋል የህዝብ ግንኙነት ኃላፊው አቶ ይስማ